ኢትዮጵያ ውስጥ በነበሯቸው እንቅስቃሴዎች በዋሽንግተን ዲሲና በአካባቢዋ እንዲሁም በአትላንታ ጆርጂያ የተለያዩ የሙያ፣ የንግድ፣ የበጎ አድራጎት፣ የድጋፍና ሌሎችም ተግባሮቻቸው የሚታወቁት ባለፈው ማክሰኞ ታህሳስ ሰላሳ ያረፉት የአቶ ሰለሞን በቀለ አስከሬን ዛሬ ተሸኝቷል። አቶ ሰለሞን በቀለ ያረፉት በሰባ ስድስት ዓመት ዕድሜያቸው ኒውዮርክ ውስጥ ሲሆን የዛሬው የሽኝትና የፍትሐት ስርዓት የተካሄደው ሜሪላንድ በሚገኘው መድኃኔዓለም ቤተ ክርስቲያን ነው። አቶ ሰሎሞን በቀለ በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከአዲስ አበባ ንግድ ስራ ኮሌጅ በሂሳብ አያያዝ ተመርቀዋል። ከዚያም በኢትዮጵያ አየር መንገድ በበረራ ኦፕሬሽኖች ክፍል አገልግለዋል። ወደ ዩናይትድ ስቴትስ በ960 ዓ ምት ከገቡ በኋላ በአትላንታ ጆርጂያ የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነዋል። ከክላርክ አትላንታ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ይዘዋል። በጆርጂያ ስቴት ዩኒቨርሲቲም ዶክትሬት ዲግሪያቸውን ለማካሄድ ገብተው ለሁለት ዓመት ተከታትለዋል። ከጆን ማርሻል ትምህርት ቤት በህግ ዶክትሬት ዲግሪ ይዘዋል። ስለ አቶ ሰሎሞን በቀለ ወንድማቸውን አቶ መርዕድ በቀለን ከጥቂት ደቂቃ በፊት የቀብር ስነ ስርዓት ላይ ሳሉ አገኘቻቸዋለሁ። ጤና ይስጥልኝ አቶ መርዕድ። እግዚአብሔር ይመስገን እንደምናል። እግዚአብሔር ይመስገን መቼም እግዚአብሔር ያጥናችሁ ከማለት ልጀምር አቶ መርዕድ። ትልቅ አዘን ነው በቤተሰባችሁ ላይ ያለው። እናስቲ ስለ አቶ ሰሎሞን በቀለ ትንሽ እንገሩኝ እስቲ፣ ምንድን ነበረ በመጨረሻ ቀኖቻቸው የነበረው ሁኔታ? ሰሎሞን የመጨረሻ ቀኖቹ ይኸው ከእግዚአብሔር ጋር እኛም እየጸለይንለት፣ መዝሙር ዳዊትም ከመጽሐፍ ቅዱስ እያነበብንለት፣ ክርስቲያና የሆነ መዝሙር እያዳመጠ እሱ ትንሽ መናገር ቢሳ ነውም በአመለካከቱ በአይኖቹ በመንፈሱ እኛም እየተሰናበተ የነበረበት ሁኔታ ነበርና በእግዚአብሔር ጋር የተቀላቀለበት ሳምንት ነበር ማለት ይችላለሁ። ለረጅም ጊዜ ታመሙ? ሁለት ዓመት ተኩል ታሞ ነበረ። ከሕይወት ታሪካቸው እርስዎ ካዘጋጁትና ካነበቡት ብዙ ቁም ነገሮችን አይቻለሁኝ። መቼም እስቲ ዋና ዋና የሚሏቸውን ቤተሰብ የሚያስባቸውን ነገሮች እስቲ እንደው ጠቀስ ጠቀስ ያርጉልኝ፣ አንድ ሁለት ሶስቱን አቶ መርዕድ ደው ወንድሜ፣ ኔ እንደውም ዛሬ ከተጻፈው ውስጥ የበለጠ ነገር ነው ዛሬ እዚህ ቤተ ክርስቲያን ስሰማ የዋልኩት እዛ የተጻፈው አነስተኛ ነው፣ ግን ሰለሞን ተፈጥሮ በባህሪው ሲጀመር ጀምሮ ሕይወትን ሙሉ ሰብአዊ ተግባሮችን ሲያከናወን የነበረ አንድ ኢትዮጵያ የምታውቀው ቢባል ሰለሞን ብዬ ነው የምገምተው። ወንድሜ ስለሆነ አይደለም፣ ዛሬ የምስክርነት ቃላቸውን የሰጡ በርካታ ሰዎች ያረጋገጡት ይህንኑ ነው። ለአረጋውያን መርጃ የሚሆን በጎዳና ላይ ሲተዳደሩ የነበሩ ወጣቶችን በማሰባሰብ እስከ አስራ ሁለተኛ ክፍል ግራጁዌት ያስደረገ አልፎ ተርፎ ልጆች ከዩኒቨርሲቲ ጀምሮ አስተምሮ ያስመረቀ ልጆች፣ ሴቶችን በነርስ ወጣቶችን በሳይኮሎጂ በኢኮኖሚክስ፣ በተለያዩ ዲግሪ እንዲያገኙ ያደረገ ጥሩ ኢትዮጵያዊ ጥቅም ሰው ነበር። ከህይወት ታሪካቸው እንደምንረዳው በኢትዮጵያም፣ በአትላንታም፣ በዋሽንግተን ዲሲም አካባቢ በአገልግሎትም ሰዎችን በመርዳትም እና በድጋፍ የተለያዩ ስራዎችን ሲሰሩ የነበሩ ሰው እንደሆኑ ነው እየተገነዘብኩት። አቶ መርዕድ በቀለ አሁን ሀዘን ላይ ነው ያላችሁት። ሰሞኑን ደግሞ ተመልሼ ያገኘታለሁኝ። ሰፋ ያለ ፕሮግራም ደግሞ እንደዚሁ ሰርተን ለአድማጮቻችን እናሳውቃለን። እግዚአብሔር ያጥናችሁ። ሽፋን ስለሰጣችሁት አመሰግናለሁ። ለቤተሰብ ምስጋና ያቀርባለሁ እኔም አቶ ሰሎሞን በቀለ ሜሪጆይ እና ወገኔ ከሚባሉ የበጎ አድራጎት ድርጅቶችም ጋር ሲተባበሩ ቆይተዋል ስለ ፍትህና እኩልነትም በነበራቸው አቋም በኢትዮጵያ ፖለቲካ ውስጥ ከኢዲሀቅ እስከ ቅንጅት የነበሩ እንቅስቃሴዎችን በአካልም በገንዘብም ሲደግፉ ቆይተዋል